ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። ከጎን የዚህ ጋቢና ቁጭ ብላለች። ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን በርካታ እንግዶችን እንጭነናል። የአለም አቀፍ የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም። የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። ተጠም አለቅን ሲሉ ጮሁ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ። በአምቦ ዩኒቨርሲቲ አዋሮ ካምፓስ ካለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች መቸገራቸውን ገለጹ። ተወልዶ ያደገው በጀርመን ሀገር ነው። የታዘበውን የባህል ልዩነት ለኢትዮጵያውያኑ በመንገር ያዝናናል፣ ያስቃል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ሁለት ዜናዎች ለዛሬ ይዤላችኋለሁ። የፓናማ የፌዴራሉ መንግስት የጸጥታ ኃይሎች ከዓለም መሪዎች ስሞች የተነካኩ በርካታ የባንክ ሂሳቦችና ኩባንያዎች የተገኘበት የተባለውን የህግ ኩባንያ ሞሳክ ፎንሴካ ቢሮዎች ወርረው ፈትሸዋል። የፓናማ ጠቅላይ ዓቃቤ ህግ ቢሮ ባወጣው መግለጫ ድርጅቱ ህገወጥ ድርጊት ተፈጽሞ እንደሆነ የሚያሳዩ ማስረጃዎችን ፍለጋ አቃቤ ህጎችና ፖሊሶች ፍተሻ ማካሄዳቸውን አስታውቋል። ሞሳክ ፎንሴካ ደንበኞቹ ግብር እንዳይከፍሉ ሌላም የማጭበርበር ተግባር እንዲፈጽሙ ረድቷል ተብሎ ተወንጅሏል። የፓናማ ህግ አስከባሪ ወኪሎች ለዚህ ውንጀላ ማስረጃ ሰነድ ካለ ለመያዝ በኩባንያው ዋና ጽህፈት ቤት ፍተሻ ያካሄዱት ትላንት ማክሰኞ ማታ መሆኑ ታውቋል። ሞሳክ ፎንሴካ በበኩሉ ከመንግስት ባለስልጣናት ጋር እየተባበርነን በማለት መግለጫ አውጥቷል። የፓናማ ሰነዶች የተባለውን ባለፈው ሳምንት በኢንተርኔት ይሰራጭ የነበረውን ሰነድ ሞሳክ ፎንሴካ ብዛት ላላቸው ዓለም አቀፍ ከበርቴ ደንበኞቹ በሀገሮቻቸው ግብር እንዳይከፍሉ ገንዘባቸውን የሚያሸሹበት የውጭ ሀገር ዶላር የባንክ ሂሳብ በመክፈት መርዳቱን የሚጠቁሙ ሰነዶች አውጥቷል። የኩባንያው መስራች ራሞን ፎንሴካ ኩባንያቸው የጣሰው ህግም ሆነ ያጠፋው ሰነድ የለም ብሏል። የላይቤሪያ የትምህርትን ስርዓት ለማስተካከል የቀረበው እቅድ በሀገሪቱ የመምህራን ማህበር ተቀ ቅርታ የመምህራን ማህበር ተቀባይነት ማጣቱን ተከትሎ በጉዳዩ ላይ ትግል ተጀምሯል። የመምህራን ማህበሩ አስተዳደር የመንግስትና የግል ዘርፍ የትምህርት አጋርነት በሚል ያሰናዳውን እቅድ ተግባራዊ ካደረገ አገር አቀፍ የስራ ማቆም አድማ እናካሄዳለን ሲል ዝቷል። የስራ ማቆም አድማው ውሳኔው መምህራኑ ትናንት አጽድቀውታል ሲሉ የማህበሩ የበላይ ዋና ጸሐፊ አስታውቋል። የላይቤሪያ መንግስት ብሪጅ ኢንተርናሽናል አካዳሚክስ ከተባለ ድርጅት ጋር የመግባቢያ ሰነድ ተፈራርሟል። አድማጮች፣ ለሰዓቱ ያስኳቸው ሁለት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር እኔና መስታወት እዚህ ያለን፣ አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ አመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። በዚህ በያዝነው የአውሮፓውያኑ አመት 2016 የኢትዮጵያ ሀገራዊ ሀብት ምጣኔ በአራት ነጥብ አምስት ከመቶ እንደሚያድግ የገንዘብ ድርጅቱ ተንብዋል። ከአስር አመታት በላይ ወደ ሁለት ዲጂት የሚጠጋ እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቆል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ዘጋቢያችን ሄኖክ ሰማዝጌር ከዓመታዊው የዓለም ባንክና አይኤምኤፍ ጉባኤ ዘግቧል። በዓለም በፍጥነት በማደግ ላይ ከነበሩ አስር ሀገሮች ሰባቱ የአፍሪካ ሀገሮች ሲሆኑ ኢትዮጵያ ግንባር ቀደም ሆና ለአስርተ ዓመታት ቆይታለች። በያዝነው የአውሮፓውያን አመት ግን ይሄ ሁኔታ እንደሚቀየር ነው የዓለም የገንዘብ ድርጅት አይኤምኤፍ በየአመቱ የሚያወጣው የዓለም ምጣኔ ሀብት ግምገማ ዘገባው ያስታወቀው። ባለፈው አመት 10.2 ከመቶ ያደገው የኢትዮጵያ ምጣኔ አሁን በያዝነው አመት በ4.5 ከመቶ የሀገራዊ ምርት እንደሚያድግ ድርጅቱ አስታውቋል። የዓለም የገንዘብ ድርጅትን የጥናት ቡድን የመሩት ኦኒያ ሴላሰን በምስራቅና ደቡብ አፍሪካ ሀገሮች የምጣኔ ሀብት ትንበያ ላይ ጉልህ ተጽዕኖ ያሳደሩ ሁኔታዎችን እንዲያስረድተዋል Another factor is that, uh, Eastern and Southern Africa, uh, is facing a quite severe drought. Um, rainfall levels are 40% lower than the history. አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል ብለዋል። የዝናብ መጠኑ ለበርካታ አመታት ከተመዘገበው አማካኝ በአርባ ከመቶ ቀንሷል። ይሄ ሁኔታ በምጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብቶችን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪካንም እንዲሁ ጎድቷል። የምጣኔ ሀብት መቀዛቀዙ በአፍሪካ አማካይ እድገትም ተመዝግቧል። ባለፈው አመት በ 3 ነጥብ 4 ከመቶ ያደገው የአፍሪካ ምርት በያዝነው አመት ወደ 3 ከመቶ ዝቅ እንደሚል ነው የዓለም የገንዘብ ድርጅት የተነበየው። በተለይ በአፍሪካ እንደ ናይጄሪያ፣ አንጎላ፣ ደቡብ ሱዳንና የመሳሰሉ ሌሎች ሀገሮች የነዳጅ ዘይት አምራች ሀገሮች በመሆናቸው በነዳጅ ዘይት ዋጋ መቀነስ ሳቢያ ምጣኔያቸው ተንኮታኩቷል። የዓለም የገንዘብ ድርጅት ጥናትን የመሩት ኦያ ሴላሰን የነዳጅ ዘይት አምራች ሀገሮች አሉ። ነዳጅ የማያመርቱ ግን በዓለም የሸቀጥ ገበያ በቀጥታ የሚሳተፉ ሀገሮችም አሉ። በስፋት በሸቀጥ ገበያውን የማይሳተፉ ሀገሮችም እንዲሁ በርካታ ናቸው። የነዳጅ ዘይት ዋጋና የሌሎች ሸቀጦች ዋጋ ሲቀንስ የሀገሮቹ ምጣኔም አብሮ ይታወካል። በእርግጥ ሁኔታውን ለመለወጥ የጀመሯቸው በርካታ ውጥኖች አሉ። ሆኖም ምጣኔ ሀብታቸው መጎዳቱ አልቀረም። ለዚህ ነው በሚቀጥለው አመት የምጣኔ ሀብታቸው እድገት ትንበያ አሉታዊ ተጽዕኖ ያሳደረው። በድርቅ የተነሳ ጉዳት ያልደረሰባቸው የአፍሪካና የዓለም ሀገሮች በተለይ የነዳጅ ዘይት አምራች ያልሆኑት በዚህ አመት የተሻለ የምጣኔ ሀብት እድገት ትንበያ አግኝተዋል። ሆኖም የዓለም ምጣኔ ሀብት ባለው ትስስር የተነሳ በተዘዋዋሪ እድገታቸው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ነው አይኤምኤፍ በጥናቱ ያስቀመጠው። የዓለም አቀፍ የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም። ሆኖም የዓለም አቀፍ የገንዘብ ገበያና የመዋለ ንዋይ ፍሰት ስለሚደርግ በተዘዋዋሪ በተለይ በማደግ ላይ ባሉ ሀገሮች ምጣኔ ሀብቶች ላይ ተጽዕኖ እንደሚያሳድር በጥናታችን ተንጸባርቋል። በአጠቃላይ ያለምጣኔ ሀብት በዚህ በያዝነው ዓመት በ3.2 ከመቶ እንደሚያድግ ተገልጿል። ቀጣዩ የአውሮፓውያን ዓመት 2017 በተለይ የተሻለ የእድገት ዘመን እንደሚሆን ነው ጥናቱ የጠቆመው። ለኢትዮጵያም ምጣኔ ቢሆን ከዘንድሮ የተሻለ እድገት እንደሚጠበቅ ትንበያዋ ያስረዳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። Gabina VOA kuke uh saurare yanzu haka tare da Enoch Fente da Mesterworth Aragão. Wiki talama-talama-talama-talama-tali-jani na Gabina VOA ehem! With Enoch Fente and Mesterworth Aragão ehem! Uh -huh. አቀጣው ዘገባችን ደግሞ ወደ አዲስ አበባ ይመልሰናል። ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ የከፍተኛ አመራር አባል እንዲሰናበቱ የጠየቀው የሰማያዊ ፓርቲ የስነ ስርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ ነው። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምጽ እንዳስረዱት አቶ ይልቃል ከፍተኛ ቅሬታ፣ ሌላ አንድ ተከሳሽ ደግሞ አቤቱታ አቅርበዋል። በአቶ ይልቃልና በሌሎት አራት ተከሳሾች ላይ የቀረበው ክስ ታየው በኮሚቴው መመሪያና በፓርቲው መተዳደሪያ ደንብ መሰረት እንደሆነ የብሔራዊ የስነ ምግባር ኮሚቴው ሰብሳቢ ወይዘሮ ዋና ሀና ዋልሊኝ ገልጸዋል። እስክንድር ፍሬው ተጨማሪ አለው። በተቋቋመ በአጭር ጊዜ ውስጥ ታዋቂነትን እንዳገኘ የታየው በ2007ቱ ምርጫም ከቆይታው በላይ የተፎካከረው ሰማያዊ ፓርቲ የውስጥ ችግር እንዳጋጠመው እየታየ ነው። የፓርቲው ብሔራዊ የሥነ ስርዓት ኮሚቴ በተለያዩ አመራሮች ላይ ያስተላለፈው የጥፋተኝነትና የቅጣት ውሳኔ ተቃራኒ አስተያየቶችን አስከትሏል። ብሔራዊ የሥነ ስርዓት ኮሚቴው እንደገለጸው ካለፈው ታኅሣሥ ጀምሮ በአምስት የፓርቲው አመራሮች ላይ የቀረበውን ክስ ሲመለከት ቆይቷል። ክሱ የቀረበባቸውም ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ፣ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታነህ ባልቻ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ መሆናቸውን አመልክቷል። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የክሱ ሂደት የታየውም በተቀመጠው የአሰራር መመሪያ እንደዚሁም በፓርቲው መተዳደሪያ ደንብ መሰረት መሆኑን የኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ ትናንት ለቪኦኤ ገልጸዋል። አምስቱንም ተከሳሾች ጥፋተኛ ያደረገው ኮሚቴው ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ውሮ ታዋሴ ከፓርቲው እንዲሰናበቱ፣ ሌሎች ተከሳሾች ደግሞ ከደረጃቸው ዝቅ እንዲደረጉ ወስኗል። የፓርቲው የኦዲትና ምርመራ ኮሚሽን በበኩሉ ውሳኔውን ባይሰርዝም ለጊዜው አግዶታል። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ትናንት ለቪኦኤ ሲናገሩ ውሳኔው የታገደበትን ምክንያት አስረድተዋል። ለፓርቲው በይፋ ከመገለጹ በፊት በማህበራዊ ድረገጾች ወጥቷል፣ እንደዚሁም አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ አቅርበዋል የሚል ነው ምክንያቱ። ኮሚሽኑ ጉዳዩን እየመረመረ መሆኑን ውሳኔውን የመሻር የማጽደቅ፣ አሊያም የማሻሻል መብት እንዳለውም አመልክተዋል። ውሳኔው ከተላለፈባቸው አንዱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ሂደቱ ህገወጥ፣ ውሳኔውም ተቀባይነት የሌለው መሆኑን ዛሬ ለአሜሪካ ድምፅ ተናግረዋል። እሳቸው እንዳሉት የክሱ ሂደት የተካሄደው ከሳሽ በሌለበት ነው። በእኛ ላይ የሚናፈሱ አሉባልታዎች ስለነበሩ እንድንከሰስ፣ ጉዳዩም በኮሚቴው እንዲታይ የጠየቅነው ራሳችን ነበርም ብለዋል አቶ ይልቃል። ይሄም ሆኖ ክሱን የመሰረቱት የፓርቲው ብሔራዊ ምክር ቤት ሰብሳቢ መልሰው እንዳቋረጡት አቶ ይልቃል ያስረዳሉ። አቶ ይድነቃቸው ከበደ የሕግ ባለሙያም ነው፣ የምክር ቤታችንም ሰብሳቢ ነው፣ የብሔራዊ ምክር ቤቱ ሰብሳቢ ነው። በዚህ መሰረት የምክር ቤቱን ውሳኔዎች ያስፈጽማል። ስለዚህ ክሰስ ሲባል አየው ነገሩን መረጃውን የማይጠቅም ነገር መሆኑን ስለተረዳ አልከስም። በእኔ ስም የሚደረግ ማንኛውም ልውውጥ ከጀመረው በኋላ ስለዚህ ምክምን ያህል ደረጃ ከሄዱ በኋላ ክሱን ሂደቱን ትንሽ ጀምረውት ከዛ መልሶ አቆሙት። ወረቀቱን ጻፈ። ከዛ በኋላ እንደነገርኩ እኛ ክሱን የምንፈልገው ራሳችንን ለማጥራት እኛ ስለነበር ወረቀቱን ለማንጻፉ ለስነስራ ኮሚቴው ለስነስራ ኮሚቴው ጻፉ። ከዛ በኋላ እሱ ይታይ ብለው ጻፉ መጀመሪያ። ከዛ በኋላ ትቸዋለሁ ትቸዋለሁ ብለው ለነሱ በደብዳቤ ሰጡ። ምክር ቤቱም ከፈለገ ሌላ ሰው በዚህ ጉዳይ መወከል ይችላል፣ እኔ አልሄድም አለ። ከዛም በኋላ በተደጋጋሚ እኛ እንሄድ ነበር። ምክንያቱም ራሳችንን ቅድም እንደነገርኩ ክሊል ለማድረግ እንዲመቸን፣ የውስጥ ዲሞክራሲውንም ለማዳበር ብለን እንሄድ ነበር። መልስ ስንሰጥም የሚቀበለን አጠንሱም አልነበርም። መከላከያ ምስክርም ስናመጣ የለም። በኋላ ላይ እኛ በለለንበት ምስክሮች ተብሎ ማን እንዳመጣቸው የማይታወቁ ሰዎች ይመሰክሩ ነበር፣ እኛ በለለንበት። እንግዲህ ይሄም የሆነው የዲሲፕሊን ኮሚቴና ኦዲት ነው የሚጠራቸው። አሁን ስሰማ ነዛን ሰዎች እየፈለገ አሁን ቅድም እንዳልኩ በዚህ ውስጥ የለሁበትም ብሎ ለእነሱም ደብዳቤ ጽፎ ለምክር ቤቱም በይፋ ሳውቆ በሌለበት ሁኔታ እሱ የምክር ቤቱ ተወካይ ሆኖ ክሱ ሲካሄድ እንደቆየ ተደርጎ ፍርድ እንደተሰጠ አድርገው ውሳኔ እንደተሰጠ አድርገው በምስክር ተረጋግጦ ተወስኖባቸዋል አሉ። የማን ምስክር ናቸው? ነ ማን ያመጣቸው ምስክር ናቸው? ማን የከሰሰንኛል? ስለዚህ ክስ ሳይኖር ፍርድ አለ እና ይሄንን ነገር አሁንም እኔ ስናገረው ትናንትና አንተ ኢንተርቪው ስታደርግ እንደሰማው ከኦዲትና ምርመራ ይህን ጉዳይ እያየው ነው እያጠናው ነው ብላል ምንም ያጠናው ነገር የለ። ይሄ በስነ ስርአት ህግ መሰረት፣ በአገሪቷም ህግ መሰረት ከሳሽ ሳይኖር ክስ የለም። እዚህ ላይ አቶ ይልቃል በፓርቲያቸው አሰራር መሰረት የብሔራዊ የስነ ስርአት ኮሚቴው መረጃዎች እጁ ላይ ከገቡለት ከሳሽ ቢኖርም ባይኖርም ጉዳዮችን ማየት ይችላል ወይስ አይችልም? እንዴት ነው አሰራራችሁ? ክስ ይቀርብለታል። ተከሳሽ አለ። ከሳሽ አለ። ሁለቱ የሚያቀርቡትን መረጃዎች አይቶ ውሳኔ ይሰጣል። ስለዚህ የዲሲፕሊን ኮሚቴ ክስ እስካልቀረበለት ድረስ ምንም ነገር ያየ ከሳሽ መሆን ያለበት ይሄኛው ከሌ ከሌ ነው በሚል የተቀመጣለ ለምሳሌ የብሔራዊ ኮሚቴው ብቻ ነው መክሰስ የሚችለው አይደለም። አባላት ሊከሱ ይችላሉ። ብሔራዊ ምክር ቤት ሊከስ ይችላል። ስራ አስፈጻሚ ሊከስ ይችላል። ማንኛውም ሰው ሊከስ ይችላል። ክስ የማቅረብ መብት ነው። ልክ እንደ ፍርድ ቤት አሰራር ነው። ነገር ግን ራሱ ተነስቶ ራሱ ምስክር ሰምቶ ራሱ ከሳሽ ነው ራሱ፣ እንደዚህ አይነት አሰራር የለም። ለኦዲትና ምርመራ ኮሚሽኑ ምንም አይነት ቅሬታ አለማቅረባቸውን ያስረዱት አቶ ይልቃል የምንጠብቀው ነገርም የለም ብለዋል። ብሔራዊ የሥነ ምግባር ኮሚቴው፣ የኦዲትና ምርመራ ኮሚሽኑ እንደዚሁም የፓርቲው ጽፈት ቤት ኃላፊነቴን እንዳልወጣ አድርገውኛል ሲሉም አቶ ይልቃል ተናግረዋል። በዚህ መነሻነትም የፓርቲውን ጠቅላላ ጉባኤ መጥራታቸውን አስታውቀዋል። ፓርቲው ስራ መስራት አልቻለም ከጉባኤ በኋላ በጣም ችግር አጋጥሞ ነው። ይሄንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቅ ያለው ነው። ስለዚህ በጠቅላላ ጉባኤ ይሄ ኦዲትና ምርመራ የተባለው ስራውን በኃላፊነቱ በአግባቡ እየተወጣ እንዳለለ ያቋቋመውም ኮሚቴ ይህን ሁሉ ተደጋጋሚ ስህተት እየሰራና ና በፓርቲው ላይም በደጋፊውም ላይ ትልቅ የስነልቦና ችግር እያደረሰ ስለሆነ ጉባኤ በአስቸኳይ እንዲጠራልኝ ጠይቅ ያለውኝ ጉባኤም የምንጠራው ይሄ ዲስፕሊን ኮሚቴና ኦዲትና ምርመራ ስራውን በአግባቡ ስላልሰራ እኔን አላሰራይ ስላለ እኔ ነኝ ከሳሹኛ ወደዛ ምንሄደው ወደዛ ጉባኤ የምንሄደው የሰጣችሁኝን ኃላፊነት እንዳልወጣ እኒህ ሰዎች ይህን ይህን እየሰሩ ስላስቸገሩኝ በነዚህ ሰዎች ላይ አንድ ውሳኔ ወስኑልኝ ብዬ እኔ ነኝ ያስጠራት ጉባኤ። እናም የሰማያዊ ፓርቲ የውስጥ ልዩነት ባለበት እንደቀጠለ ነው። ሁለቱ ወገኖችም የየራሳቸውን አቋም ትክክለኛነት እየተናገሩ ይገኛሉ። የኮሚቴዎቹና የፓርቲው አመራሮች አቋም ሊቀራረብ ቅራኔዎችም ሊታረቁ ስለመቻላቸውም ምልክት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአምቦ ዩኒቨርሲቲ አዋሮ ካምፓስ ባለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች የሚጠጡትም ሆነ የሚታጠቡበት እንደሌላቸው መጸዳጃ ቤቶቹም ውሃ ስለሌላቸው ከፍተኛ ችግር ውስጥ መሆናቸውን ገልጸዋል። ይህ ችግር እንዲቃለል ተሰልፈው ተቃውሞ ቢያቀርቡም በአስለቃሽ ጭስ እንደተበተኑ ይናገራሉ። ጃለኔ ገመዳ የኦሮሚኛ ባልደረባችን ያጠናቀረችውን ሪፖርት ጽዮን ግርማ ታቀርበዋለች። በዩኒቨርሲቲው አዋሮ በተባለው ካምፓስ ውስጥ ውሃ የተቋረጠው ከአርብ ጀምሮ መሆኑን ተማሪዎች ይናገራሉ። ከአርብ ጀምሮ እስከ ሰኞ ባሉት ቀናት ይመጣ ይሆናል በማለት ቢጠብቁም ሊያገኙ እንዳልቻሉም ይናገራሉ። የግቢው ተማሪ የሚጠጣውም ሆነ ገላውን የሚታጠብበት ማጣቱን የሚናገሩት ተማሪዎች ከሁሉ የከፋው ግን የመጸዳጃ ቤት ችግር እንደሆነ ይገልጻሉ። ተማሪዎቹ ከተጸዳዱ በኋላ ውሃ ማውረጃ ስለሌለ እጅግ መቸገራቸውንም ይናገራሉ። በዚህም ምክንያት ከተፈጠረው ሽታ ጋር ተያይዞ በአግባቡ ትምህርታቸውን መከታተል ስለተቸገሩ ሰኞ ዕለት ተሰብስበው በግቢው ውስጥ ተቃውሞ ማሰማታቸውን ይገልጻሉ። ኢዲዮ ቦና የተባለ ተማሪ ሰኞ ዕለት ጠዋት በግቢ ውስጥ ስለሆነ ሁኔታ ሲያስረዳ ተማሪው ተጠምተናል፣ ቆሽሸናል፣ መጸዳጃ ቤት መጠቀም አልቻልንም በሚል ተሰብስበው መጮህ እንደጀመሩ፣ ነገር ግን ብዙም ሳይቆይ በፖሊስ መከበባቸውን ይገልጻል። በዩኒቨርስቲው ቅጥር ግቢ ውስጥ የነበሩት ቁጥራቸው የማይታወቅ የፌዴራል ፖሊሶች እየሮጡ ወደ እኛ መጡ። ድሮም ቢሆን እኛን መፍጀት ለምዳችኋል፣ በማለት ከምናልቅ እዚሁ እናንተው ጨርሱን አሉ። ተማሪዎቹ እዚያው ቆመን ጥያቄያችንን ማቅረብ ቀጠልን። ጥቂት ቆይቶ የትምህርት ቤቱ አስተዳደር መጥቶ እንዳነጋገራቸውና ውሃ እንደሚቀርብላቸው ችግሩም እንደሚቀረፍ ነግሮ እንዳሰነበታቸው ይገልጻል። ነገር ግን ከዛን ሰዓት ጀምሮ እስከሚቀጥለው ቀን ድረስ ውሃ ባለመምጣቱ ችግሩ እየተባባሰ ሲሄድ ትላንት ማክሰኞ በድጋሚ ለተቃውሞ መውጣታቸውን ይገልጻል። ሶመቁርቱ ዩኒቱ እንደምን ቁርስ ከመብላታችን አስቀድሞ ተማሪዎች ከየቦታው ተሰባስበው ወጡ። ልክ እንደ ሰኞ እለቱ ሁሉ የኦሮሚያ ፖሊሶች ወደ ግቢው ገብተው ውኃ ይመጣላችኋል ሲሉ በድምፅ ማጉያ ተናገሩ። ከዚያም በመጡበት መኪና ግቢውን ለቀው ወጡ። ተማሪዎቹ ግን ተጠማን አልለቅን ሲሉ ጮሁ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ። ጥቂት ቆይቶ ተማሪዎቹ በአንድ ላይ እንዲሰባሰቡ የዩኒቨርሲቲው አስተዳደር ሊያነጋግራቸው እንደሚፈልግና ችግሩ እንደሚቀረፍ ሲነግራቸው እንደገና መሰባሰባቸውን የሚናገረው ተማሪ ኢዲዮ ቦና ነገር ግን የተባለው ሰው በአካል ሳይሆን መኪና ውስጥ ተቀምጦ በድምፅ ማጉያ እንዳነጋገራቸው ይገልጻል። ተማሪው የሚያነጋግራቸው ሰው ፊት ለፊት ወጥቶ እንዲያናግራቸው ቢጠይቅም የምትሉትን ይሰማል፣ እሱም የሚላችሁን ትሰማላችሁ ተብለው በዛ መንገድ ውይይቱ መቀጠሉን ገልጾ የውሃ አገልግሎት እንደሚሰጣቸው እስከዛው ተረጋግተው እንዲማሩ እንደተነገራቸው አስረድቷል። ጉዳዩን ለማጣራት አምቦ ዩኒቨርሲቲ አዲስ ወደ ተሾሙት ፕሬዝዳንት ዶክተር ላቀው ወንድሙ ደውለን የእጅ ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። የአምቦ ዩኒቨርሲቲ የአዋሮ ካምፓስ የተማሪዎቹ ዲን አቶ አበበ መንግስቱ ግን ስለ ጉዳዩ ሲጠየቁ ኮንድራን መጋላክሳ ቢሻን፣ ቀደም ሲል ከተማ ውስጥ የውሃ ችግር ነበር፣ አሁን ግን ውሃ አለ ተለቋል። ተማሪዎቹ ያለባቸውን የውሃ ችግር በማንሳታቸው በአስለቃሽ ጭስ ምላሽ እንደተሰጣቸው ጠቅሰን ይህ እርምጃ ለምን ተወሰደባቸው በሚል ለቀረበላቸው ጥያቄ ተማሪዎች ጥያቄ ስላቀረቡ የተወሰደባቸው የኃይል እርምጃ የለም ብለዋል። ዛሬ ስላለው ሁኔታ በድጋሚ ተማሪ ኢዲዮ ቦና ጋር ደውለን ጠይቀ ነው ነበር ዛሬም ውሃ አላገኘንም ብሎናል። ካቢና ቪኦኤ ዝግጅታችንን እያገባደድን ነው። አሮን ጌታቸው ይባላል። ተወልዶ ያደገው በፍራንክፈርት ጀርመን ነው። አማርኛ ቋንቋ ይናገራል። ስለ ኢትዮጵያ ታሪክና ባህል ያውቃል። ኢትዮጵያ ቤተሰብ ለመጠየቅ በሚሄድበት ሰዓት የተመለከተውን፣ እንዲሁም ባደገበት አካባቢ ያየውን የባህልና የአስተሳሰብ ልዩነት በአስቂኝ መልኩ ጀርመን ሀገር ላሉ ኢትዮጵያውያን ያቀርባል። ያዝናናቸዋልም ከመስታወት አራጋው ጋር ቆይታ አድርጓል ናቶች እንደምታውቁ በጣም ኢሞሽናል ናቸው ትንሽ ነገር ካረክላቸው በጣም ያመሰግናሉ እንዳንተ አሮን ጌታቸው ይባላል የአስራ ሰባት ዓመት ወጣት ነው። ተወልዶ ያደገው በጀርመን ሀገር ፍራንክፈርት ሲሆን በጀርመኖችና በኢትዮጵያ መካከል ያለውን ልዩነት የሚያስገርመውንና የሚያስቀውን ለሌሎች ኢትዮጵያውያን በቀልድ መልክ በማቅረብ ብዙዎችን ያዝናናል፣ አድናቆትም አትርፏል። እንዴት አማርኛ እንደዚህ ቀልጥፉ አድርገህ መናገር ቻልክ? በእናሴ ጥረት ነው መሰለኝ ከልጅነት ጀምሮ ስ በአማርኛ የምትናገረን እና በዛ ነው የተማርከው። ኢትዮጵያ ትሄዳለ ቶሎ ቶሎ? አዎ ቶሎ ቶሎ። በየ በየሁለት አመት አካባቢ ቶሎ ቶሎ ነው የምንመላልሰው። እህት ወንድም አለ? አዎ አንድ ታናሽ እህት አለችኝ። አስራ አምስት ዓመት ሆነ ነው ትጽፍ አለ አማርኛ። የዛሬ አራት አመት አካባቢ በደንብ ተምሬ ነበር ግናሁን በትምህርት በጣም በእውነት መጽሐፍ ማንበብ የምችል ነበር። አሁን የምችላለሁ ግን ጊዜ ይፈጅብኛል። ማን ያስተማረ አማርኛ መጽሐፍና ማንበብ? ስድስት ሳምንት እረፍት አለ እና በዛ እረፍት ወደ ኢትዮጵያ ስንሄድ ሰሙኔት ያስቅሻል። ጎረቤት ነው ያሰብረኝ። እንዴት ወደ ቀልድ ገባህረ? ብዙ ከመጀመሪያ ጀምሮ አላሰብኩበትም ዝም ብዬ አሁን፣ ምንች ነገር የአበሻ ልዩነት ቤት ቶሎ ይታይኛል። እዚህ ውጭ አገር ስለተወለድኩኝ በአበሾቹን ከጀርመኖቹ ጋር መመሳሰል ጀመርኩኝ፣ እና አሁን በዚህ አሁን በጀርመኖችን በጣም የሚያስቀኝ ነገር ያለው፣ በአበሾችን በጣም የሚያስቁኝ ነገር ያለው እና ይሄን ለአበሾች ምናምን ስገልጽላቸው በቃ መሳቅ ጀምሩ፣ እና በዚህ ሰዎቹ ደስ ሲላቸው በቃ ቀጠልኩበት። ከአበሻ ባህል አንተን የሚያስገርም እና የሚያስቀ ምንድን ነው? በጣም የሚያስቀኝ ብርድ፣ እንዴት ከብርድ እንዴት እንደሚያዩት እንግዲህ። አሁን ጀርመን ያው የተለመደ ነገር ነው፣ በጣም ይበርዳል። ግን ጀርመኖቹ በቃ የጀርመን አሁን እናት ብታይ የሆነ አሁን ትንሽ እድሜያቸው ገፋ ያለ እናት አ ተነሶ፣ ምናምን በዛ በብርድ ዝም የሆነ ጆግ ያደርጋሉ ወይ የሆነ ይወጣሉ። የአበሻ እናት ግን በቃ ብርድን አቤት ሲፈራ አሁን ምንም አሁን ባለፈው ኢትዮጵያ ያለሁኝ ተቀምተን አያቴ የሆነ እያወራን ከዛ በኋላ ሲሞቀኝ ይሄ ቡና ምናምን ስለተ ስለፈላ ነበር መስኮቱን ስከፍት እሷ ተነሳ፣ ዝጋው ዝጋው ዝጋው፣ እንዴ ከዛኔ ምን ሁን ምን ብሉ ብሉ ይገባል። ብሉ ገባ ገባ እንደ ሌባስ እንደ ሌባ አርጉት። በዛ ላይ ደግሞ ይቀጥሉበታል። በታል በዛ አያልቅም። ከአንድ ሁለት ሶስት ሰዓት በኋላ በቤት ምናምን ከመጣ እንደገና ያመጣል። ይሄ የተረገመ ልጅ ተው ብዬ አልኩት። መስኮቱን ከፍቶ ብርዱ እዛ ገብቶ እዚህ ትከሻይ ላይ ከስፎ ይዞኝ ነበር። ስለዚ ምናምን እዚህ ያሉ በቃ ዝም ብሎ ያከብዱታል ማለት። ከጀርመኖቹ ባህል ሲ የሚያስገርምህ ምንድን ነው? አንድ ጊዜ አንድ ጓደኛ ጋር ትጠርቼ ነበር እና እዛ ያለሁን እዚህ አበሾች በጣም መጋበዝ ይወደሉ። እዚህ የሆነ ገና ቤቱ ከመግባት በፊት ና ተቀመጥ፣ ምን ለምጣልህ ምናምን ትባላለች። ጀርመኖቹ ግን እንደዚህ ምንም አይነት ነገር አያደርጉም። ብቻ አሁን አንድ ጓደኛዬ ጓደኛዬ ነው፣ ግን ጀርመን ነው። አሁን ቤቶቹ ቤት ውስጥ ገብተን ከዚያ በኋላ ዝም ብዬ ስጠብቅ እጠብቃለሁ፣ በቃ እንደ የተቀመጥኩኝ እሱ ከውጪ መጥተው ለራሱ ምግብ አምጥቶ ለእኛ ላልጠበቀም፣ እሱ ቤት ውስጥ ማለት ነው ብቻውን ይበላ ነበር ማለት ነው። እኛ ፊት አልራበኝም፣ ግን ያው ደነገጥኩኝ፣ አልጠበቅኩም። ቲያትርን ለአጭር ጊዜ የመማር እድል እንዳገኘህ ነግረኸኝ ነበር። አሁን እዚህ አሁን እኔ ፍራንክፉርት ነው የምኖረው የሆነ ትልቅ የእንግሊዝ ቲያትር አለ እና አሁን እነሱ በአመት የሆነ አስር ልጆች ይመርጡና እድል ይሰጣቸዋል። ኖርማሊ አሁን በእጅ በጣም ውድ ነው። በቲያትር መማር ብትፈልጊ ሆነ ብዙ ገንዘብ ከፍለሽ ነው የምትማሪው። ስኮላርሽፕ ነው እነሱ ይከፍሉልሻል። ስለዚህ አንተ ካለፉት መካከል አንዱ ነህ ትክክል? አዎ ተወዳድረን ያው አላክም። እኔ ያየኋቸው ሀያ ልጆች ነበሩ። ከዛ ሀያ ልጆች አስር ቀሩና ከአስሮቹ አንዱ ነበርኩኝ። ወደፊት አንተ የምትፈልገው የመድረክ ተዋናይ ወይንስ የመድረክ ኮሜዲያን መሆን ነው? በጣም ጥሩ ጥያቄ ነው። ሁለቱንም ማድረግ ደስ ይለኛል፣ ግን ያው እዚህ በጣም ሪስክ አለው። እንደዚህ ወይ አክተር መሆን ወይ እንደዚህ በጣም ሪስክ ስላለው እያሰብኩበት ነው፣ ግን አቅሜ እስከሚፈቅድልኝ እሄዳለሁ። ለሌሎች ትውልደ ኢትዮጵያውያን ከኢትዮጵያ ርቀው የሚኖሩትን ማለቴ ነው፣ ስለ ማንነታቸው ምን ብለህ ትመክራቸዋለህ? ሁሉ ነገር የባህሪያችን ምናምን የሆነ ደስ የሚል ባህል ነው እና ይሄ ሊጠፋ አይገባም። ስለዚህ ያው ቋንቋ መማር አለብን፣ በተለይ አሁን እኛ ልጅ እዚህ ውጭ ሀገር የተወለድ ነው። አለበለዛ እንዴት ሆኖ ይሞታል፣ ይጠፋል ባህሉ። እንደ ኢትዮጵያዊ አይነት ባህል፣ የሀበሻ ባህል በጣም በጣም ደስ የሚል ባህል ነው። ስለዚህ ባይጠፋ ይሻላል። እንግዲህ አሮን ከእኔ ጋር አጭር ቆይታን ስላደረግ አመሰግናለሁ። ከመለያየታችን በፊት ማመስገን የምትፈልገው ሰው ካለ እድሉን ልስጥ። በጣም አመሰግናለሁ። የመጀመሪያ እናቴን ነው ያው ሰላም ባህሎ መማ አማርኛ ስላስተማረችኝ በጣም አመሰግናለሁ። በዛ ላይ ደግሞ ያው አልነገርኩሽም አማርኛ መጽሐፍ እና ማንበብ ያስተማረኝ ጎረቤት አልነበረም ሊሸን ይባላል እሱንም በዚህ አጋጣሚ ሰላም ማለት እፈልጋለሁ። እና በዛ ላይ ደግሞ አያቶች አንድ አበሻ ባል የሚስቱ ልደት ስለደረሰ ይጠይቃታል። ሻሽ ለልደትሽ ምንድን ነው የምትፈልግ? ምንድን ነው የምትመኝ? ከዛ እሷ ጋር የሆነ ነገር جبنا بنا نفلا وين أوبيس ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በቴክኒክ ያገዘን ማክቤል ያበሮ፣ በድምጽ ቅንብር ደግሞ ጃክሰን ዊት ነበሩ። የምንሰናበታችሁ ቢንያምና ቶክቻው በጋራ የሚያዘኙትን ዜማ እየጋበዝ ናችሁ ነው። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራጋውና ጽዮን ግርማለን ጉዟችሁ የሰመረ ይሁን እያል እንሰናበታለን መልካም ምሽት በነገው ጉዞ